በእርዳታ ሰራተኞች ላይ በሚደርሰው ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። በአማራ ክልል በእርዳታ ሰራተኞች ላይ እየደረሰ ያለውን ጥቃት ተከትሎ የተባበሩት መንግስታት ድርጅት የምግብ እርዳታ አቅርቦትን ጨምሮ የሰብአዊ ስራዎችን ሊያቋርጥ እንደሚችል ሮይተርስ የተመለከተውና ሁለት ዲፕሎማቶች ያረጋገጡት ረቂቅ የውሳኔ ሀሳብን አመልክቷል። ሮይተርስ በዚህ ዙሪያ ያጠናቀረውን ዘገባ ስምንሽ የቆየ እንደሚከተለው ተሰናብታለች እንደ አውሮፓውያን አቆጣጠር በ2024 የመጀመሪያዎቹ ስድስት ወራት ብቻ አምስት የእርዳታ ሰራተኞች መገደላቸውን አስር ሰራተኞች የአካል ጉዳት እንደደረሰባቸውና አስራ አንድ የሚሆኑ ደግሞ ባልታወቁ አካላት መታገታቸውን የመንግስታቱ ድርጅት በነሐሴ ወር እንዳዘጋጀው የሚያመለክተው ረቂቅ የውሳኔ ሀሳብ ሰነድ ያመለክታል በድርጅቱ ሰራተኞች ብቻ እንዲታይ መዘጋጀቱን የሚያሳይ ምልክት ያረፈበት ይህ ሰነድ እንዳሰፈረው የመንግስታቱ ድርጅት በክልሉ የሚያካሄዳቸውን የእርዳታ ስራዎች ለጊዜው የማቆሙን ሀሳብ በከፍተኛ ሁኔታ እያሰበበት ነው። ሆኖም መንግስታዊ ያልሆኑ ድርጅቶችና ለጋሽ ተቋማት እርምጃውን መቃወማቸውን በውሳኔ ሀሳቡ ዙሪያ የተደረጉ ውይይቶችን በቅርብ የሚያውቁ ሶስት ምንጮች ተናግረዋል። ድርጅቱ የሚሰጠውን እርዳታ ካቋረጠ በአማራ ክልል የምግብ እርዳታ ጠባቂ የሆኑ ከሁለት ነጥብ ሶስት ሚሊዮን በላይ ሰዎች ሕይወት ለአደጋ እንደሚጋለጥ ማንነታቸው እንዳይገለጽ የጠየቁና ውሳኔውን የሚቃወሙ ሁለት ለጋሽ ሀገራት እና አንድ መንግስታዊ ያልሆነ ተቋም ለሮይተርስ ገልጸዋል። የአማራ ክልል ከሰላሳ ስድስት ሚሊዮን በላይ ሰዎች የሚኖሩበት ሲሆን ከጎረቤት ሀገር ሱዳን ጦርነት ሸሽተው የሚሰደዱ በሺዎች የሚቆጠሩ ስደተኞችም የመጀመሪያ መጠለያ ነው። የውሳኔ ሀሳቡን ያዘጋጀው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰነዱን ለጋሽ ሀገራትን፣ መንግስታዊ ያልሆኑ ድርጅቶችንና የድርጅቱን ሰብአዊ ተቋማት ላካተተው የኢትዮጵያ ወኪል ሰብአዊ ተቋማት ቡድን ያጋራ ሲሆን በጉዳዩ ላይ ምላሽ እንዲሰጥ የቀረበለትን ጥያቄ ውድቅ አድርጓል። የኢትዮጵያ ፌዴራል መንግስት ቃል አቀባይ የውጭ ጉዳይ ሚኒስትር እና የአማራ ክልል ባለስልጣናትም ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት መንግስታት ድርጅት ሰብአዊ እርዳታ አስተባባሪ ራሚዝ አላክባሮቭ ለሮይተርስ በሰጡት ምላሽ ግን በእርዳታ ሰራተኞች ላይ የሚፈጸመው ግድያና እገታ ሰብአዊ ሰራተኞች ስራቸውን እንዳይሰሩ አቅም እያሳጣቸው መሆኑን ገልጸው በዚህ ምክንያት የተቸገሩትን የማህበረሰብ ክፍሎች ደህንነታቸው በተጠበቀ እና በተቀናጀ መንገድ መድረስ የሚቻልበት መንገድ እስኪፈጠር ድረስ እርዳታ በአግባቡ እየደረሰ አይደለም ብለዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ